የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ ዝግጅታችን አሁን ጀመረ። በጉጂ ዞኖች ግጭት አሰቃቂ የሰብአዊ መብቶች ረገጣ ተባብሶ መቀጠሉን ካርድ አስታወቀ የኢትዮጵያ አካባቢዎች ያሉ ነውጥ አዘብ ግጭቶች በሙሉ በተኩስ አቁም ተቋጭተው በፖለቲካ ድርድር እንዲፈቱና ዜጎች ሰላማዊ የተረጋጋ ሕይወት ማግኘት እንዲችሉ ውትወታ ለማድረግ ነው። ቀደም ሲል የሰማችኋቸው የመብቶችና የዲሞክራሲ እድገት ማዕከል በምሕፃሩ ካርድ ዋና ዳይሬክተር በፍቃዱ ዛይሉ ናቸው። በአብይ ርዕስ ሙሉ ዘገባው ይቀርባል። ይህና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችንም በምሽቱ አካተናል። ሰኞ፣ ሰኔ 10 2016 ዓ ም ሰላም ጤና ይስጥልኝ አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? የምሽቱን ፕሮግራም እየመሩ አብሬያችሁ የማመሸው አስማማየ ነው ነኝ። የምሽቱን ዋና ዋና የዓለም ዜናዎች ደግሞ ስምንሽ ቆይ በኋላ ላይ ወደ እናንተ ታደርሳለች። ከስቱዲዮ ስርጭቱን የምታቀናብርልን ብርሃን ኃይሉ ናት። የፕሮግራም ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኤንስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጥታ እየተከታተላችሁ ከእኛ ጋር ቆይታ ማድረግ ትችላላችሁ። አሁን ከዓለም ለተሰባሰቡ ዜናዎች ስመኝ ስጠብቃችኋለች ወደዚያው ልባችሁ በድጋሚ እንደምናመሻችሁ ለምሽቱ ከያዝናቸው ዜናዎች ውስጥ በዲሞክራሲያዊ ሪፐብሊክ ኮንጎ ሶስት ሰዎች ሲገደሉ አንድ የተመድ ሰላም አስከባሪ ቆስሏል። ፈረንሳይ በምዕራብ እና በመካከለኛው አፍሪካ ያሏትን ወታደሮች ቁጥር ልትቀንስ ነው እና የእስራኤል ጠቅላይ ሚኒስትር የጦር ካቢኔያቸውን በተኑ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በምስራቅ ዲሞክራሲያዊ ሪፐብሊክ ኮንጎ በደረሱ ሶስት የተለያዩ ጥቃቶች አንድ ሮማናዊ ቅጥረኛ ወታደርና ሁለት የኮንጎ ወታደሮች ሲገደሉ አንድ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አባል መቁሰሉን የተለያዩ ምንጮች ትላንት እሁድ አስታውቀዋል። ስማቸው እንዳይጠቀስ የጠየቁ የሀገሪቱ ምስራቃዊ ክፍል አንድ የጸጥታ ባለስልጣን ለአዣንስ ፍራንስ ፕሪንስ የዜና አገልግሎት እንዳስታወቁት የግል ቅጥረኛ የሆነው ወታደር የተገደለውና ሌሎቹ ሶስቱ ደግሞ የቆሰሉት ከትላንት በስቲያ ቅዳሜ ከጎማ በስተ ሰሜን አስር ኪሎ ሜትር ርቀት ላይ በሚገኘው የኮንጎ ጦር ሰፈር ላይ በደረሰ የሚሳይል ጥቃት ነው። የጥቃቱ መነሻ ግን እስካሁን አልተረጋገጠም። የሰሜን ኪቭ ዋና ከተማ ላለፉት ወራት በስተ ሰሜንና በስተ ምዕራብ በሩዋንዳና በኤም 23 ተዋጊዎች ተከባ ቆይታለች። ከከተማዋ ወጣ ባሉ አካባቢዎች በየጊዜው ውጊያ የሚካሄድ ሲሆን በኪጋሊ የሚደገፉት አማጽያን በምስራቅ የሀገሪቱ ክፍል ይዞታቸውን እያሰፉ ይገኛሉ። በጥቃቱ የሞተውና የተጎዱት ሁለት ወታደሮች የሮማኒያ ዜጎች መሆናቸውንና ጉዳት የደረሰበት አራተኛ ወታደር ግን የሌላ ሀገር ዜጋ መሆኑን የሮማንያ የውጭ ጉዳይ ሚኒስትር ትላንት እሁድ አስታውቋል። በርካታ የሮማንያ ቴሌቪዥን ጣቢያዎችም የሞተውን ተዋጊ ከኮንጎ ጦር ጋር ውል የፈጸመ የሮማንያ የቅጥር ወታደር ሲሉ ገልጸውታል። በሌላ በኩል ከጎማ በስተሰሜን ሁለት መቶ ኪሎ ሜትር ርቀት ላይ በምትገኝ ቡቴምቦ በተባለች ስፍራ በተፈጸመ ከበባ ቢያንስ ሁለት ወታደሮች መገደላቸውን የአካባቢው አስተዳደር ኮሎኔል አሌን ኩዌዋ ለአዣንስ ፍራንስ ፕሬስ ተናግረዋል። ጥቃቱን ያደረሱ ሰዎች ማንነት ዝርዝር መረጃ እንደሌላቸው የገለጹት ኃላፊው ምርመራ እየተደረገ እንደሚገኝ ጨምሮ አስታውቋል። በተመሳሳይ ስፍራ ማንነታቸው ያልታወቁ ሰዎች ከትላንት በስቲያ ቅዳሜ በተልእኮ ላይ ቆይቶ ሲመለስ በነበረ የተባበሩት መንግስታት ድርጅት መኪና ላይ ጥቃት ያደረሱ ሲሆን አንድ የሰላም አስከባሪ አባል እግሩ ላይ በጥይት መመታቱ ተገልጿል። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በግጭት እየታመሰች በምትገኘው የምስራቅ ዲሞክራሲያዊ ሪፐብሊክ ኮንጎ ሰሜን ኪቭ ግዛት እየተፈጸመ ያለው ጥቃትና ዜጎች ሞት እንዲያበቃ በትላንቱ የእሁድ የሰንበት መልእክታቸው ተማጽነው ነበር ፕሬዚዳንት ኢማኑኤል ማክሮን በአፍሪካ ያላቸውን ተሳትፎ ለመቀነስ ባላቸው እቅድ መሰረት አገራቸው ፈረንሳይ በምዕራብና በመካከለኛው አፍሪካ ያሏትን ወታደሮች ወደ ስድስት መቶ ዝቅ ለማድረግ ማቀዷን አዣንስ ፍራንስ ፕሬንስ ምንጮቹን ጠቅሶ ዘግቧል በአንዳንድ የቀድሞ የፈረንሳይ ቅኝ ግዛቶች የጸረ ፈረንሳይ ስሜት እየጨመረ በመምጣቱና እንደ ሩሲያ ያሉ ሀገራት የበለጠ ተጽዕኖ ለመፍጠር ፉክክር ውስጥ በመግባታቸው እንደ አውሮፓውያን አቆጣጠር በ2023 የካቲት ወር ማክሮን የፈረንሳይ ወታደሮች በአፍሪካ የሚኖራቸውን ተሳትፎ በከፍተኛ መጠን እንደሚቀንሱ አስታውቀው ነበር። ከአፍሪካ ጋር ውይይት እየተደረገበት ባለ እውቅድ መሰረት ፈረንሳይ በአፍሪካ ውስጥ ከፍተኛ ቁጥር የነበራቸውን ኃይሎቿን በከፍተኛ ደረጃ ለመቀነስ ማቀዷ ተመልክቷል። ስማቸው እንዳይጠቀስ የጠየቁ ለመንግስት ቅርበት ያላቸው ሁለት ምንጮችና አንድ ወታደራዊ ምንጭ ለአዣንስ ፍራንስ ፕሬስ እንደተናገሩት ፈረንሳይ አሁን በመካከለኛው አፍሪካ በምትገኘው ጋቦን ያሏትን ሶስት መቶ ሀምሳ ወታደሮች ወደ አንድ መቶ ዝቅ እንደምታድርግ አስታውቀዋል። በተጨማሪም በምዕራብ አፍሪካዊቷ አይቮሪ ኮስት ደቡባዊ የባህር ዳርቻ ከሚገኙት ስድስት መቶ ወታደሮቿ አንድ መቶ ብቻ ስታስቀር በሰሜናዊ መካከለኛው አፍሪካ የምትገኘው ቻድ አሁን ካሏት አንድ ሺ ወታደሮች ውስጥ ሶስት መቶ የሚጠጉትን ብቻ ታስቀራለች። ፈረንሳይ በማሊ በቡርኪና ፋሶና ኒጀር ወደ ስልጣን በመጡ ወታደራዊ ኃይሎች ቀስ በቀስ እየተገፋችም ወጥታለች። በአንጻሩ ሶስቱም ሀገራት በአህጉሩ ላይ ተጽዕኖዋን ለማስፋት ጥረት እያደረገች ከምትገኘው ከሩሲያ ጋር የጸጥታ ስምምነት አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ የጦር ካቢኔያቸው መበተናቸውን አንድ የእስራኤል ባለስልጣን አስታወቁ። ውሳኔው የተላለፈው የቀድሞ ጀነራል ቤኒ ጋንትስ ባለፈው ሳምንት ድንገት ስልጣናቸውን ተለቀቁ በኋላ ነው። ጋንስ የኔታንያሁን ጥምር መንግስት የተቀላቀሉት ጦርነቱ በጀመረበት ጥቅምት ወር ላይ ሲሆን የጦር ካቢኔው እንዲቋቋም ግፊት አድርገው ነበር። አሁን ጋንስ መልቀቃቸውን ተከትሎ ኔታንያሁ ቡድኑን ለመበተን መገደዳቸው ተገልጿል። የእስራኤል ጦር በረሃብ ለተጠቁ ፍልስጤማውያን ሰብአዊ እርዳታ እንዲደርስ ለማገዝ በደቡባዊ ጋዛ በሐማስ ታጣቂዎች ላይ የሚካሄደውን የቦምብ ድብደባ ለ11 ሰዓታት እንደሚያቆም አስታውቆ ነበር። ዛሬ ሰኞ አልፎ አልፎ ከተከሰቱ ግጭቶች ውጪ ውሳኔው ተግባራዊ መሆኑን አዣንስ ፍራንስ ፕሬስ አመልክቷል። እስራኤል በደቡባዊ ጋዛ የምትፈጽመውን ጥቃት ለጥቂት ጊዜ እንደምታቆምና የእርዳታ መኪናዎች በእስራኤል ቁጥጥር ስር በሚገኘው ኬረም ሻሎም በተሰኘ መሸጋገሪያ በኩል እንዲገቡ እንደምትፈቅድ አስታውቋለች የጭነት መኪናዎቹ በአቅራቢያው ወደሚገኝ ትልቅ አውራ ጎዳና ተጉዘው ምግብና የሕክምና አቅርቦቶችን ወደ ተለያዩ የጋዛ ክፍሎች ያደርሳሉ ተብሎም ይጠበቃል። ሆኖም የእስራኤል ጦር በታላላቅ አውራ ጎዳናዎች ላይ የሚጓዙት የእርዳታ መኪናዎች ጥበቃ ያደርግ እንደሆን እስካሁን የተገለጸ ነገር የለም። አድማጮች፣ ይህ ዜና የሚተላለፍላችሁ አሜሪካ ድምጽ ከሚገኘው ዋሽንግተን ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ለሁለት ቀናት ጉብኝት ማክሰኞ ሰሜን ኮሪያ እንደሚገቡ የሰሜን ኮሪያ የመንግስት ብዙኃን መገናኛ አስታውቋል። ፑቲን በቆይታቸው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር እንደሚገናኙና ከዋሽንግተን ጋር ያላቸውን ልዩነትና ቅራኔ እየሰፋ በመጣበት ወቅት ወታደራዊ ትብብራቸውን በሚያጠናክሩበት መንገድ ላይ እንደሚወያዩ ይጠበቃል። የሰሜን ኮሪያ ማዕከላዊ የዜና አገልግሎት ሰኞ ዕለት እንዳስታወቀው ፑቲን ማክሰኞና ረቡዕ በሰሜን ኮሪያ ጉብኝት የሚያደርጉት በኪም ጆንግ ኦን በቀረበላቸው ግብዣ መሰረት ነው። የሰሜን ኮሪያ ሚዲያው ስለ ጉብኝቱ ተጨማሪ ዝርዝሮችን ባይሰጥም ፑቲን ጉብኝቱን እንደሚያደርጉ ሩሲያ ማረጋግጣለች። ፑቲን ሰሜን ኮሪያን የሚጎበኙት ከ24 ዓመታት በኋላ ለመጀመሪያ ጊዜ ሲሆን ጉብኝታቸውን የሚያደርጉት ፒዮንግያንግ ሞስኮ በዩክሬን ለምታደርገው ጦርነት እየሰጠች ያለችው የጦር መሳሪያ ድጋፍ የሚፈጥረው ዓለም አቀፍ ስጋት እየጨመረ በሄደበት ወቅት ነው። ሰሜን ኮሪያ በምትኩ የኢኮኖሚ ድጋፍና የኪምን የኒውክሌር ጦርና ሚሳይል ፕሮግራም የሚያሳድግ የቴክኖሎጂ ልውውጥ ታገኛለች። ኪም በመስከረም ወር ወደ ሩቅ ሩሲያ ምስራቅ ሩቅ ምስራቅ ተጉዘው ከፑቲን ጋር ከተገናኙ በኋላ ሁለቱ ሀገራት የሚያደርጉት ወታደራዊ ኢኮኖሚያዊና ሌሎች ትብብሮች እየጨመረ መሄዱ ተገልጿል። የዩናይትድ ስቴትስና ደቡብ ኮሪያ ባለስልጣናት ሰሜን ኮሪያ ለሩሲያ በምትሰጠው የመድፍ የሚሳይልና ሌሎች ወታደራዊ ቁሳቁሶች ድጋፍ በዩክሬን ያለው ጦርነት እንዲራዘም ድጋፍ አድርጋለች ሲሉ ክስ ያቀርቡባታል ፒዮንግያንግና ሞስኮ ግን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን የሚጥሰውን የጦር መሳሪያ ዝውውር ውንጀላ ውድቅ አድርገዋል በዚህ ሳምንት ሙቀትና ቅዝቃዜን ያካተተ ከፍተኛ የአየር ሁኔታ በዩናይትድ ስቴትስ ውስጥ ይከሰታል ተብሎ እንደሚጠበቅ የአሜሪካ ባለስልጣናት አስጠንቅቀዋል። የዩናይትድ ስቴትስ ደቡብ ምዕራብ ነዋሪዎች ወደ ምስራቅ እየተጓዘ ከሚገኘው ከፍተኛ የሙቀት ሞገድ እንዲጠነቀቁ ያስጠነቀቁት ባለስልጣናት ከፍተኛ ዝናብና ጎርፍ በባህር ዳርቻ የሚገኙ የዩናይትድ ስቴትስ ግዛቶችን ሊያጥለቀልቅ እንደሚችልና በሰሜን ምዕራብ የሚገኙ ተራራማ ስፍራዎችን ደግሞ በረዶ እንደሚያሰጋቸው ተናግረዋል። በአሜሪካ የተለያዩ አካባቢዎች የሚታዩት ከባድ የአየር ሁኔታዎች እየጨመሩ በሄዱበት ወቅት ከፍተኛ ሙቀት በአሪዞና፣ ኒው ሜክሲኮና ሌሎች የቴክሳስ፣ የኮሎራዶና የካንሳስ ግዛት አካባቢዎች ተስፋፍቷል። የብሔራዊ የአየር ሁኔታ አገልግሎት እሁድ ዕለት እንዳስታወቀው ከ63 ሚሊዮን በላይ ሰዎች የከፍተኛ ሙቀት ማስጠንቀቂያ ደርሷቸዋል። ፊኒክስ በሚገኘው የብሔራዊ የአየር ሁኔታ አገልግሎት የአየር ሁኔታ ትንበያ ባለሙያ የሆኑት ቴድ ዊቶክ በአካባቢያችን ጉልህ የሆነ ከፍተኛ ሙቀት አይተናል ያሉ ሲሆን ማስጠንቀቂያዎቹ በተሰጠባቸው አካባቢዎች ማንኛውም ሰው ከጠዋቱ አራት ሰዓት እስከ ምሽቱ አስራ ሁለት ሰዓት ባለው ጊዜ ከቤት እንዳይወጣ ውሃ እንዲጠጣና ቀለል ያለ ምቹ ልብስ እንዲለብስ መክረዋል። ከቅርብ ዓመታት ወዲህ በፊኒክስ የሙቀት መጠኑ በከፍተኛ ሁኔታ እየጨመረ የሄደ ሲሆን እንደ አውሮፓውያን አቆጣጠር በ2023 ዓ ም ብቻ 645 ሰዎች ከሙቀት ጋር በተገናኘ አደጋ ሕይወታቸው አልፏል። በሌላ በኩል በስተሰሜን በሚገኙ ተራራማ አካባቢዎች ሰኞና ማክሰኞ በረዶ እንደሚጥል የሚጠበቅ ሲሆን በአንዳንድ የሞንታና እና ሰሜን ማዕከላዊ አይዳሆ አካባቢዎች ከፍተኛ የአውሎ ንፋስ ማስጠንቀቂያ ተሰጥቷቸዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶዎቻችን ወደ አስማማው ልመልሳችሁ።

ሞር አድቫንስ ሆኖ እንዳንድ ጊዜ ቀዶ ጥገናም ሊረዳቸው ወደማይችልበት ደረጃ ደርሶ ነው የምናገኘው። የኮለንና የትልቁ አንጀት ካንሰር ቅድመ ምርመራ ህይወት ማትረፍን አጽንኦት ሰጥቶ የሚያስረዱት በካሊፎርኒያ ክፍለ ግዛት ሳክራሜንቶ ከተማ የሚያገለግሉት የጠቅላላ ቀዶ ህክምና ና የአንጀት ልዩ ቀዶ ህክምና ባለሙያው ዶክተር ዳንኤል አሸብሩ ናቸው። ቀደም ሲል የሰማችኋቸው በሁለተኛው አጋማሽ በሀኪሞን ይጠይቁ ይመለሳሉ። ጠብቋቸው። እያስተናገድኳችሁ ያለው ታስማማየ ነው ነኝ። ብርሃን ኃይሉ ስቱዲዮ ቅንብሩ እየመራች ነው። የዌብ እና ማህበራዊ ድረገጽ ፕሮዲዩሰራችን አባየሁ ገበያው ናት። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ ስንል ጉጂ ዞኖች ግጭት አሰቃቂ የሰብአዊ መብቶች ረገጣ ተባብሶ መቀጠሉን የሚገልጸውን ይመለከታል የምሽቱ አብይ ርዕስ ዘገባችን በሁለቱ የጉጂ ዞኖች ለዓመታት በቀጠለው ግጭት ሳቢያ አሰቃቂ የሰብአዊ መብቶች ጥሰት እየተፈጸመ መሆኑን የገለጸው የመብቶችና የዲሞክራሲ እድገት ማዕከል በምጻሩ ካርድ ለዞኖቹ ነዋሪዎች የሰላም፣ የፍትህና የተጠያቂነት እርምጃዎች እንዲወሰዱ ጥሪ አቅርቧል። ገልሞ ዳዊት በዚሁ ዙሪያ ተጨማሪ ያለው በኦሮሚያ ክልል በጉጂና ምዕራብ ጉጂ ዞኖች በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች መካከል ለዓመታት በቀጠለው ግጭት የዜጎች መደበኛ ህይወት መቋረጡን የገለጸው የመብቶችና የዴሞክራሲ እድገት ማዕከል በምህጻሩ ካርድ በዞኖቹ ነዋሪዎች ላይ ይፈጸማሉ ባላቸው አሰቃቂ የሰብአዊ መብቶች ጥሰት ላይ ያካሄደውን ጥናታዊ ሪፖርት ከትላንት በስቲያ ቅዳሜ ይፋ አድርገዋል። ሁለቱን የጉጂ ዞኖች ጨምሮ በኦሮሚያ ምዕራባዊ ዞኖች፣ በትግራይ በአማራና በቤኒሻንጉል ጉሙዝ ክልሎች በቀጠሉ ግጭቶችና ግጭቶቹ ባስከተሏቸው ጫናዎች አዎንታዊ ለውጥ ይመጣል ብሎ እንደማያምን የገለጸው ካርድ ዘላቂ መፍትሔ ለማግኘት ሀቀኛና አሳታፊ ድርድሮች እንዲደረጉ፣ በነውጣዘል ግጭቶች ጉዳት የደረሰባቸው ዜጎች ፍትህ እንዲያገኙ፣ የሰብአዊ መብቶች ጥሰት ፈጻሚዎች ተጠያቂ እንዲሆኑ ለሁሉም ባለድርሻ አካላት ጥሪ አቅርበዋል። በነዋሪዎቹ ላይ ይደርሳሉ ያላቸው የሰብአዊ መብቶች ጥሰት ተገቢ ትኩረት አለማግኘታቸውን የገለጸው ማዕከሉ ሰቆቃዎቹን ለብዙሀን ለማድረስ ያስችላሉ ያላቸውን 36 የማሳያ ታሪኮች በመሰብሰብ በጥናታዊ ሪፖርቱ ይፋ ማድረጉን ዋና ዲሬክተሩ በፍቃዱ ኃይሉ ተናግረዋል። የሪፖርቱ ዓላማ ነውጥ አዘል ግጭቶች በተለይም በጉጂ ሁለት ዞኖች የንጹሃን ህይወት ላይ እያደረሱ ያሉትን ለመስማት የሚቸግር ተጽዕኖ እንደ ማሳያ በማቅረብ በሌሎችም የኢትዮጵያ አካባቢዎች ያሉ ነውጥ አዘል ግጭቶች በሙሉ በተኩስ አቁም ተቋጭተው በፖለቲካ ድርድር እንዲፈቱና ዜጎች ሰላማዊ የተረጋጋ ህይወት ማግኘት እንዲችሉ ውትወታ ለማድረግ ነው። በአፋን ኦሮሞ፣ በአማርኛና ና በእንግሊዝኛ ቋንቋዎች የቀረቡት የማሳያ ታሪኮቹ በግጭት ውስጥ በገቡት በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች በዞኖቹ ነዋሪዎች ላይ ከህግ ውጭ ግድያዎች የዘፈቀደና የጅምላ እስሮች፣ ጾታን መሰረት ያደረጉ ጥቃቶች፣ የንብረት ውድመት፣ አስገድዶ የመሰወርና የገንዘብ ማግኛ እገታ ድርጊቶች፣ የማሰቃየትና ኢሰብአዊ አያያዝ የመፈጸም እንዲሁም የማፈናቀል ድርጊት እንደሚፈጽሙ አትተዋል። አቶ አዶላ ጩሉቄ የጎሮዶላ ነዋሪ ናቸው። አሁንም ቀጥለዋል ባሉት ግጭት ገፈት ቀማሹ ነዋሪው መሆኑንና በችግር ላይ እንደምንገኝ ያስረዳሉ። የተጎዱ ብዙ ናቸው፣ የተፈናቀሉ ብዙ ናቸው፣ ነፍሰ ጡት አሉ በዚህ በግጭቱ ምክንያት ማለት ነውእና ኢቨን እኛው ራሱ ተገፋፍተ ወደዚህ እንድንገባ ያደረግን ይሄ ግጭቶች ናቸውእና ስለዚህ ያው ሪፖርቱ የተወሰነው ነገር ቀንጨብ አድርጎ የመጣ ነው እንጂ እዚ ያለው በጣም ብዙ ችግር ነው በጥናታዊ ሪፖርት ውስጥ በተካተተው ጾታን መሰረት ያደረገ ጥቃት ላይ የስነ ጾታ አጥኚዋ ናርዶስ ጩታ አስተያየታቸውን ለአሜሪካ ድምፅ ሰጥተዋል። ከዚህ ጥናት ተነስተን ጉዳዩን አስፍተን ስናየው ግጭት ባሉባቸው ሌሎችም አካባቢዎች ያሉት ሴቶች ተጎጂ ለመሆናቸው ማሳያ ሊሆን ይችላል። ስለዚህ ሴቶች በብዙ ተጎጂ ይሆናሉ የሚል ሀሳብ አመዝኖ ይታያል። የሥነ ጾታ አጽኚዋ ሁለቱም ተፋላሚ ኃይሎች ወደ መፍትሔ መጥተው ለነዋሪው ሰቆቃ እልባያት እንዲያበጁ ጠይቀዋል። የመብቶችና የዴሞክራሲ እድገት ማዕከል ፕሮጀክት ኃላፊ የሆኑት አለማየሁ ተሾመ ደግሞ ግጭቱ ከነዋሪው ሰቆቃ በተጨማሪ በጉጂ አሉ በተባሉት የተፈጥሮ ማዕድናት አገሪቱ እንዳትጠቀም እንቅፋት ሆነዋል ይላሉ። ገባ ሰው ሌን እያሰባሰብናቸው ያሉት ሰነዶች የሰብአዊ መብቶች ረገጣዎች ብዙ መሆናቸውን ያሳያሉ። አሁንም ይህ ነገር እልባት ካልተበጀለት በነዋሪዎች ላይ የሚደርሱት ግድያዎች፣ መፈናቀሎችና ሌሎችም ሰቆቃዎች ይቀጥላሉ። በኢኮኖሚውም ላይ ጉዳት ይደርሳል። ጉጂ በቡና ምርቱ እንዲሁም በወርቅና የተለያዩ የማዕድናት ሀብቱ ይታወቃል። ነገር ግን ይህ ግጭት በመቀጠሉ አገሪቱ ከእነዚህ ሀብቶቿ ተጠቃሚ ልትሆን አልቻለችም። የመብቶችና የዴሞክራሲ እድገት ማይከል ካርድ በጥናታዊ ሪፖርቱ ባቀረበው ምክረ ሀሳብ ሁለቱም ተፋላሚ ኃይሎች በግጭት ወቅት ለሰላማዊ ነዋሪዎች ጥንቃቄ እንዲያደርጉ፣ ገለልተኛ ሲል የገለጻቸው የኢትዮጵያና የተባበሩት መንግሥታት ሰብዓዊ መብቶች ኮሚሽኖች በንውጣ ዝል ግጭቱ የደረሰውን ጉዳት እንዲመረመሩና ተጠያቂነትን እንዲያረጋግጡ፣ ሰብዓዊ ድጋፍ ለሚያስፈልጋቸው እርዳታ እንዲቀርብም ጠይቀዋል። አክሎም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የቀጠለውን ነውጣት ዘልግጭትም በፖለቲካዊ ውይይት ለመቋጨት ያለ መድርድር ዳግም እንዲቀጥልም ጥሪ አቅርበዋል። የመብቶችና የዴሞክራሲ እድገት ማዕከል በጥናታዊ ሪፖርቱ ስላቀረባቸው የሰላም የፍትህና የተጠያቂነት ጥሪ ከኦሮሚያ ክልላዊ መንግስትና ከክልሉ ፍትህ ቢሮ እንዲሁም ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግ ነው ጥረት አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የምተላልፍላችሁ የራዲዮ በቴሌቪዥን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ቀረበ። አሁን የትንታኔ መጽሔት ይቀጥላል። የትንታኔ መጽሔታችን የመጀመሪያው ቅንብሩ በዋግምራ ዞን በተባባሰው ረሃብ የሰዎችና የእንስሳት ህይወት ማለፉን የተመለከተ ነው። በዋግምራ ብሔረሰብ አስተዳደር ዞን በሳላ ሰየምት ወረዳ በ2015-16 የምርት ዘመን የተከሰተው ድርቅ ያስከተለው ረሃብ ጉዳቱ በመባባሱ ባለፈው ሳምንት በቢላዛ ቀበሌ የሁለት ሰዎች ህይወት ማለፉን የቀበሌው አስተዳደር አስታውቋል። የድርቅ ሁኔታም እየከፋ መሆኑን ለአሜሪካ ድምፅ የገለጸው የወረዳው አስተዳደር ተጨማሪ አምስት ሺ እንስሳትን በሞታቸውን አመልክቷል። አስቴር ምስጋናው ዝርዝር አላት። በዋግኽምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ ቢላዛ ቀበሌ በ2015/16 የመኸር ምርት ዘመን ከተከሰተው ድርቅ ጋር በተያያዘ የቀጠለው የረሃብ ጉዳት አሁንም ለሰዎች ሕይወት ማለፍ ምክንያት እየሆነ እንደሚገኝ አስተዳዳሪው አቶ ማለደ ብሬ ገልጸዋል። አቶ ማለደ አሁንም ቁጥሩ እጅግ የበዛ የቀበሌው ነዋሪ በረሃብ ምክንያት እየተሰቃየ መሆኑን ለአሜሪካ ድምጽ ተናግረዋል። አንዱ ሴት አንዱ ወንድ ነው። ከዛው ተጸግጠ ነበሩ። በዛው የሳህላ ሰየም ወረዳ አስተዳዳሪ አቶ ሲሳይ ብሩ ወረዳው ከፍተኛ የእንስሳት ሀብት ቢኖረውም ከድርቁ ጉዳት የተነሳ ቁጥራቸው እየተመናመነ እንደሚገኝ ዛሬ ለአሜሪካ ድምጽ ገልጸዋል። በቅርቡ በሺዎቹ የሚቆጠሩ ተጨማሪ እንስሳት መሞታቸውን አስረድተዋል። በተለይ እንግዲህ የእኛ ወረዳ ትልቁ ጸጋ ተብሎ የሚታሰቡ የእንስሳት ሀብት ነው። የአርሶ አደሩ የገቢ ምንጭም እንስሳ ናቸው። እንግዲህ እንደሚታወቀው አሁን ያጋጠመን ድርቅ በጣም ከባድ ችግር ነው የሆነው ማለት ነው። ያው እስካሁን ባለው በጀት ዓመቱ ወደ አስራ አምስት ሺህ የሚጠጋ እንስሳ እንደሞተ ነው። ያው እየጨመረ ነው እንጂ እየቀነሰ አይደለም። ሌሎች እንስሳዎችን በጣም ከፍተኛ አደጋ ላይ ነው ያሉት አሁን ባለው ጊዜ ድረስ ነው። እንግዲህ ወደ አምስት ሺህ በላይ እየጨመረው አሁን ይህን ጨመረ ያለው አሁን በየጊዜው እንስሳት ሞት በየቀበሌዎቹ ይሞታሉ። አሁን እኛ ደግሞ በዚህ ሳምንት አፕዴት የሆነን መረጃ ነው አሁን እየነገርኩ ያለውን የአሁን ምንም አይነት እራሱ ደረቅ እንጨት ነው መጥቶ የሚያደርጉት እንጂ ምንም አይነት አስፋድሮ አሁን መኖ የሚሰጥበት ምንም እትል የለውም። የእርዳታ እህል የሚያጓጉዙ ተሽከርካሪዎች በጸጥታ ችግር ምክንያት ወደ አካባቢው ለመምጣት ፈቃደኛ ለመሆናቸው እንዲሁም የተሰበረው የተከዜ ድልድይ ተመልሶ አለመጠገኑ ለረሃቡ መባባስ ምክንያት እንደሆኑ ዋና አስተዳዳሪው ጠቅሰዋል። በተከዜ በኩል ድልድዩ በመሰበሩ ምክንያት አሁን አብዛኛው እርዳታ ዙሮ በምስራቅ በሳ ወይም ከደቡብ ጎንደር ሆኖ ሲመጣ የነበረው ድኛው በተከዜ በኩል ያው የሚመጡ እህላለ ተከዜ በራሱ ጊዜ ስራው ባለመጠናቀቁ ስራው ስራ ላይ ነው ያለው። ግን አሁን ባለው ወንዙ አስቸጋሪ ስለሆነ መሻገር አልቻሉም። ያ ያ ችግሮቹ አሁን ወረዳው ላይ ያለው ዙሪያ የተከበበ ችግር ነው ያለው አሁን ባለው ሁኔታ ስድስት ሰዎች ናቸው እስካሁን ህይወታቸው ያለፈ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል የእርዳታ እህል እንዳልተላካም ነው እንቅፋት የሆነው የተከዜ ድልድይ አለመጠገን ነው ብለዋል። የዞኑ አስተዳደር የመንገዱን ችግር እንዲፈታ ትዕዛዝ እንደተሰጠው ኮሚሽነሩ ጠቁመው፣ ችግሩ ከተፈታ የእርዳታ እህል ለመላክ ዝግጁ እንደሆኑ ገልጸዋል። ን መመለስ ያለበት አስተዳዳሪው ነው። መንገዱ ቢያስገባ እኛ ሪሶርስ መጨመር እንችላለን። በጉዳዩ ላይ አስተያየት እንዲሰጡን ለዋግምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ ኃይሉ የ የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምላሻቸውን ለማካተት አልቻልንም። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ባለፈው ወር ለአሜሪካ ድምጽ እንደተናገሩት ዓለም አቀፍ አጋሮች በተለያዩ የሀገሪቱ ክፍሎች የተቸገሩ ዜጎችን ማግኘት በማይችሉበት ሁኔታ ተደራሽነቱ አስቸጋሪ መሆኑን ማስታወቃቸው ይታወሳል። ባለፈው የመኸር ምርት ዘመን በዞኑ ያጋጠመው የዝናብ እጥረት ባስከተለው ረሃብ ስድስት ሰዎችና ከአስር ሺህ በላይ የቤት እንስሳት መሞታቸውን የዞኑ አደ አደጋ ና ምግብ ዋስትና ኮሚሽን ማስተባበሪያ ጽፈት ቤት ኃላፊ አቶ ምህረት መላክ ባለፈው ታሳስ ወር ለአሜሪካ ድምጽ መናገራቸው ይታወሳል በዞኑ በ26 ወረዳዎች ውስጥ የሚኖሩ ከ መቶ ሺህ በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገው ና ከ12 ሚሊየን በላይ እንስሳትም የመኖ እጥረት እንዳለባቸው ኃላፊው በወቅቱ ሲገልጹ በቂ እርዳታ ግን ወደ ዞኑ እየገባ እንዳልሆነም ተናግረዋል ለአሜሪካ ድምጽ አስቴር ምስጋ ነው በዋግምራ ዞን በተባባሰው ረሃብ የሰዎች ሕይወት እያለፈ እንደሆነ የሚያተውን ዘገባ ነበር። ቀደም ሲል አስቴር ምስጋና ተካትለኝ የተመለስ ነው። ወደ ቀጣዩ ዘገባ አልፋለሁ። ለወራት በስር ላይ የቆዩ ሶስት የመገናኛ ብዙሀን ባለሙያዎች ተፈቱ። አካል ነጻ የማውጣት ክስ የመሰረቱ ሶስት የመገናኛ ብዙሀን ባለሙያዎች መለቀቃቸውን ጠበቃቸው ገልጸዋል። ከሶስቱ መካከል በቃሉ አላምረው ና በላይ ማናየ ዛሬ ሲፈቱ ቴዎድሮስ ዘርፉ ቅዳሜ ሌት መፈታቱን ጠበቃ አዲሱ ጌታነህ ገልጸዋል። በሌላ በኩል የአፓን ሊቀመንበር ጨምሮ ሁከትና ብጥብጥ በመፍጠር የተጠረጠሩ ዘጠኝ እስረኞች በገንዘብ ዋስ እንዲፈቱ ፍርድ ቤት ወስኗል። የፌዴራሉ ከፍተኛ ፍርድ ቤት በስር ፍርድ ቤት የሰጠውን ውሳኔ በመሻር ዋስትናውን መፍቀዱን ጠበቃ ሰለሞን ገዛኝ ተናግረዋል። ኬኔዲ አባት ተጨማሪ አለው በአስቸኳይ ጊዜ አዋጁ አውድ ስር በቁጥጥር ስር ውለው በወራት ለሚቆጠር የተለያየ የጊዜ መጠን በአዋሽ 40ና በአዲስ አበባ ታስረው የቆዩ ሶስት የመገናኛ ብዙኃን ባለሙያዎች መለቀቃቸውን ከጠበቆቻቸው አንዱ ጠበቃና የሕግ አማካሪ አዲሱ ጌታነህ ለአሜሪካ ድምጽ ገልጸዋል። ያለምንም የፍርድ ቤት ትዕዛዝ በእስር ላይ ይገኛሉ በሚል ነበር አካል ነጻ ማውጣት ክስ የከሰስ ነው። ነገር ግን ነገ ነበረ የክስ መስማቱ ወይም ደግሞ ፖሊስ ተከሳሾችን ይዞ መቅረቡን እና እሱን ደግሞ በቃል እንዲያስረዳ ትዕዛዝ የተሰጠው ለነገ ስምንት ሰዓት ተኩል ነበር። ነገር ግን ከዛ በፊት አንደኛውን ጋዜጠኛ ቴዎድሮስን ባለፈው ቅዳሜ ዕለት ጋዜጠኛ በላይ ማናየና በቃል አላምረውን ደግሞ በዛሬው ዕለት ከእስር ተፈተዋል። እንግዲህ ክርክሩ በዚህ ይሆኗል ማለት ነው። ሶስቱን የብዙሃን መገናኛ ባለሙያዎች ጨምሮ አራት እስረኞች በጠበቆቻቸው አማካኝነት ባለፈው ማክሰኞ ሰኔ አራት ቀን ነበር አካልን ነጻ የማውጣት ክስ የመሰረቱት ፖሊስ እስረኞቹን ነገ ማክሰኞ ሰኔ 11 ቀን እንዲያቀርባቸው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ትእዛዝ ሰጥቶ ነበር። ባለፈው ዓመት ሐምሌ 30 ቀን 2015 ዓ ምት በቁጥጥር ስር የዋለው በቃል ምረው ከ10 ወራት በላይ የታሰረ ሲሆን ቴዎድሮስ ዘርፉ 10 ወር ለሚጠጋ ጊዜ በላይ ማናዬ ደግሞ ከ ወራት በላይ ፍርድ ቤት ሳይቀርቡ ቆይተውን የተለቀቁት። በሌላ በኩል ሁከትና ብጥብጥ በማስነሳት ወንጀል ጠርጠር ጠሪያቸዋለሁ በሚል ፖሊስ በቁጥጥር ስር አውሎ ምርመራ እያደረገባቸው የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራን ጨምሮ ዘጠኝ ታሳሪዎች በገንዘብ ዋስ እንዲፈቱ ዛሬ ሰኞ ሰኔ 10 ቀን 2016 ዓ ም ፍርድ ቤት ወስኗል። የኃይል ጊዜው ባበቃው የአስቸኳይ ጊዜ አዋጅ አውድ ስር የተያዙት እስረኞቹ ባለፈው ሳምንት የስር ፍርድ ቤት ለፖሊስ የሰጠውን የ12 ቀን ተጨማሪ የምርመራ ጊዜ በመቃወም ለፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ያቀረቡት ይግባኝ ተቀባይነት አግኝቶ ነው የዋስትና መብት የተፈ ፈቀደላቸው ከታሳሪዎቹ ጠበቆች አንዱ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ስለ ፍርድ ቤቱ ውሳኔ አብራርተዋል። አርብ ጠዋት ላይ ክርክር አድርገን ነበር። የሁለታችንም ክርክር ያደመጠው የከፍተኛው ፍርድ ቤት አራዳ ምድብ ችሎት በብዙ ትንታኔ የስር ፍርድ ቤት የተጠርጣሪዎችን የፖሊስ መዝገብ በደንብ ያላየው ስለመሆኑ፣ ምክንያቱም በምርመራ መዝገቡ ላይ የተሰሩ ስራዎችን በአግባቡ ያልመረመረ በመሆኑ፣ እንዲሁም ደግሞ ተጠርጣሪዎች ከዚህ በፊት ፍርድ ቤት ቀርቦ ነበረ ፍርድ ቤት ቀርበ ግን የተቋርጦ ወደ አዋሽ አርባ እንደሄዱ በዛም ወቅት ፖሊስ የሆነ ያጣራው ነገር እንዳለ በቂ ጊዜ ነው መረጃ ማስረጃ ለማሰባሰብ ሌሎች ሌሎች ምክንያቶችን ያቀረብናቸውን ምክንያቶች በማንሳት የፍርድ ቤት በአግባቡ ሳይመረምር አስራ ሁለት ቀን መስጠቱ ተገቢ አይደለም። ስለዚህ የስር ፍርድ ቤትን ውሳኔ በመሻር አምስቱ በሰላሳ ሺህ ብር ዋስ አራቱ ደግሞ በሀያ ሺህ ብር ዋስ እንዲወጡ በማለት ሰቅዷል። የታሳሪዎቹ ቤተሰቦች የዋስትናውን ገንዘብ አስይዘው የመፍቻ ትዕዛዝ በመያዝ እስረኞቹ ወደሚገኙበት ፖሊስ ጣቢያ ሄደው ለሰዓታት መጠበቃቸውን የገለጹት የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት፣ ሆኖም እስከ ቀኑ አስራ አንድ ሰዓት ከአርባ አምስት ደቂቃ ድረስ ታሳሪዎቹ እንዳልተለቀቁ ለአሜሪካ ድምጽ ተናግረዋል። እስካሁን ምንም የለም እየጠበቅን ነው። አልወጡም። ልክ እንደተመሰለ እንደውም ፊርማውን ራሱ ወዲያውኑ ስድስት ተኩል ጨራርሰናል፣ ክፍያውኑ ሁሉ ነው። ማስፈቻውን ደግሞ ስምንት ሰዓት ላይ የፌዴራል ፖሊስ ሄድን ለፌዴራል ፖሊስ ትእዛዙን ይዘን ሄዱ፣ ጠብቁ አሉን። እኛ እዛው ሶስተኛ ነን። አሁን ድረስ ቤተሰቡ ሁሉም እዛው ነው እየጠበቀ ያለው። በዛሬው እለት ዋስትና ከተፈቀደላቸው ታሳሪዎች ውስጥ ከመጋቢት 17 ቀን 2016 ዓ ም ጀምሮ በእስር ላይ የሚገኙት የኢህአፓ ሊቀመንበር አቶ ዝናቡ አበራን ጨምሮ አምስቱ የእርስ በእርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች መካከል መሆናቸውንም መጋቢ ቢሉይ አብርሃ ም ገልጸዋል። የሰልፉ አስተባባሪ መሆናቸውን በይፋ በፊርማቸው ካረጋገጡ 13 ፖለቲከኞች መካከል ከዚህ ቀደምም በአስቸኳይ ጊዜ አዋጁ አውድ ስር አምስቱ በተለያዩ ጊዜያት ለተለያየ የጊዜ መጠን ታስረው መለቀቃቸውን መዘገባችን ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ሚዲያ ባትን ጥንቅር ለወራት በስር ላይ የቆዩ ሶስት መገናኛ ብዙሃን ባለሙያዎች መፈታታቸውን የተመለከተውን ጥንቅር ነው። ተከታትላይ የተመለስ ነው። አሁን ሳምንታዊ ወደሆነ ሆነ ዋሽንግተን በዚህ ሳምንት ቅንብራችን እናልፋለን። እስራኤል እርዳታ ወደ ጋዛ እንዲያልፍ በቀን የምታካሄደውን ውጊያ አቆመች። የእስራኤል ጦር በጋዛ ወሳኝ በሆነው የእርዳታ መስመር ዙሪያ በቀኑ ውጊያ ስልታዊ የተኩስ ማቆም ማድረጉን አስታውቋል። እቅዱ በዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከተገለጸው አጠቃላይ የተኩስ አቁም ስምምነት ያነሰ ነው ተብሏል። የአራሽ አራብ ሰዲን ዘገባን ደረጃ ደስታ እንደሚከተለው ያቀርበዋል። የእስራኤል መከላከያ ሰራዊት በጋዛ ውስጥ የአሸባሪዎች መሰረተ ልማት ሲል የገለጸውን የልዩ ጦር በፈጸመው ድንገተኛ ጥቃት በቁጥጥር ስር አውሎታል ያለውን ከፍተኛ የጦር መሳሪያዎችን ክምችት የሚያሳይ ቪዲዮ በዚህ ቅዳሜና እሁድ አሳይቷል። ቪኦኤም ሆነ አሶሴትድ ፕሬስ ይህን ወይም የእስራኤል ጦር ያቀረባቸውን ሌሎች መረጃዎችን ትክክለኝነት ከገለልተኛ ወገን ማረጋገጥ አልቻለም። እነዚህ የእስራኤል ጦር ኃይሎች ድንገተኛ የወረራ ጥቃቶች እንደ አውሮፓ አቆጣጠር ባለፈው ጥቅምት ሰባት ሐማስ በእስራኤል ላይ ያደረሰውን የሽብር ጥቃት ተከትሎ በእስራኤል ሐማስ ግጭት ውስጥ በዘጠነኛ ወሩ የተካሄደው የቅርብ ጊዜው ጥቃት ነው። በወቅቱ በምዕራቡ ዓለም የሽብር ቡድን ተብሎ የሚታወቀው ሐማስና አጋሮቹ የእስራኤልን ድንበር ዘልቀው በመግባት 1200 ሰዎችን ገድለው 250 ሰዎችን አግተዋል። ከዚያን ጊዜ ጀምሮ እስራኤል በፍልስጤም ግዛቶች ውስጥ ባካሄደችው ጥቃት አብዛኞቹ ሲቪሎች የሆኑበትን ከ37ሺ በላይ ሰዎች ገድላለች ሲል በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አስታውቋል። እስራኤል ወሳኝ ምግብ፣ ውሃ፣ ነዳጅና መድኃኒት የሚያልፍባቸው የመግቢያ ቦታዎችን በመዝጋቷ የተባበሩት መንግስታት ድርጅት በጋዛ ስላለው ጥፋትና ረሃብ ለወራት አስጠንቅቋል። የእስራኤል ጦር ኃይል እስከ ትላንት እሁድ ድረስ በደቡባዊ ጋዛ ሰርጥ በቀን በሚያደርገው ወታደራዊ እንቅስቃሴ ስልታዊ የተኩስ ማቆም ማድረጉን አስታውቋል። ከማለዳው አምስት ሰዓት ጀምሮ እስከ ከሰዓት አስር ሰዓት ድረስ እስከተወሰነ ጊዜ ድረስ የእርዳታ መኪኖች ወደ ጋዛ የሚያመጡትን የእርዳታ መኪኖች በሰላም እንዲያልፉ ታልሞ የተደረገ መሆኑን አስታውቀዋል። ለወራት የነፍስ አድን አቅርቦት እንዲኖር ለሚታገሉ የእርዳታ ቡድኖች መልካም ዜና ነው ሆኗል። የዓለም ምግብ ፕሮግራም ምክትል ዋና ዳይሬክተር ካርል ስካው ለአሶሲየትድ ፕሬስ ይህን ሲገልጹ፣ እዚህ እኛ በእውነቱ የመከላከያ ችግርና የውሃና የንጽህና መጠበቂያ እጥረቶች አሉብን። ሰዎች በጎዳና ላይ፣ በባህር ዳርቻ ላይ፣ እንደ ነገሩ በተሰሩ መጠለያ ቦታዎች ላይ እየሰፈሩ ነው ግን ያው ታውቃላችሁ በፍሳሽ ማስወገጃ ወንዞች ውስጥም እየነዳን ነበር። ስልታዊ የተኩሱ ማቆሙ የተነገረው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስት በጋዛ ሰርጥ ራፋ አካባቢ በተደረገው ጦርነት ስምንት ወታደሮች መሞታቸውን ይፋ ባደረገበት ወቅት ነበር። ኔታንያሁ ሰዎች የሞቱት በመንገድ ዳር ቦምብ ወይም ጸረ ታንክ ሚሳይል ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ እስራኤላውያን ጦርነቱ እንዲያበቃና በሐማስ የተወሰዱ ታጋቾች እንዲፈቱ በመጠየቅ በኔታንያሁ መንግስት ላይ በየሳምንቱ የሚያሰሙትን ተቃውሟቸውን ቀጥለዋል። አሁን ደግሞ የ2024 የአሜሪካ ምርጫ ወደተመለከተው ዘገባ እናልፋለን። በኮንግረስ ላይ የደረሰው ጥቃት የምርጫ ዘመቻው ትኩረት ሆኗል ይላል ዘገባው። እንደ አውሮፓውያን አቆጣጠር ጥር 6 ቀን 2021 ዓ.ም በወቅቱ የፕሬዚዳንት የነበሩ ዶናልድ ትራምፕ ደጋፊዎቻቸው የምርጫ ውጤቱን ባለመቀበል በአሜሪካ ኮንግረስ ህንፃ ላይ ጥቃት ሰንዝረዋል። ትራምፕና ባይደን እንደገና በሚገጥሙበት በዚህኛው ምርጫ ጥር 6 ቀን ከነበረው ክስተት ጋር የተገኘውን ትምህርት በተመለከተ በምርጫ ዘመቻዎቻቸው እየተናገሩበት ያለ ጉዳይ ሆኗል። የቪኦኤ ዶራ መኳር የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። በእንደ አውሮፓውያን አቆጣጠር ጥር ስድስት ቀን ሀያ ሀያ አንድ ዓመተ ምህረት በካፒቶል ላይ የተፈጠረው ሁከት የዶናልድ ትራምፕ የምርጫ ዘመቻ ዋና ትኩረት ነው በቅርቡ ባካሄዱት የምርጫ ዘመቻ በካፒቶሉ ጥቃት በፍርድ ቤት ጥፋተኛ በተባሉ ግለሰቦች በተዘመረ ዜማ ሥነ ሥርዓቱን ከፍተዋል ታጋቾቹ ሲዘምሩ ሰምታችኋል። ታጋቾች ናቸው። የጄ ሲክስ ታጋቾች ብዬ ነው የምጠራቸው። ትራምፕ በመንግሥት ላይ ጥቃት የፈጸሙትን ግለሰቦች በፍርድ ቤት ጥፋተኛ እንደተባሉ ወንጀለኞች ሳይሆን አገር ወዳዶችና ታጋቾች ብለው በጠሯቸው ቁጥር ደጋፊዎቻቸው በጩኸት ድጋፋቸውን ሲገልጹ ይሰማሉ። በጆ ባይደን አስተዳደር አሜሪካዊ ሀገር ወዳዶች እንደ እንስሳ ተይዘው እየታሰሩ ነው። ጄ ሲክስ ፕሪዝን ኳየር ወይም የጃንዋሪ ሲክስ የእስር ቤት መዘምራን ቡድን ተብሎ ከተሰየመው ስብስብ ጋር ትራምፕ አብረው በቀረጹት መዝሙር ላይ ለአሜሪካና ለባንዲራዋ ቃለ መሐላ ላይ የሚፈጸሙባቸውን ቃላት ሲደግሙ ይሰማል። በቴክሳስ ኤ ኤንድ ኤም ዩኒቨርሲቲ የተግባቦት መምህር የሆኑት ጄኒፈር ምርችያ ይህ አግባብነት እንደሌለው ይናገራሉ በካፒቶል ላይ በተፈጸመው የኃይል አመፅ ላይ የተሳተፉ ተከሳሾችን ለአሜሪካና ለባንዲራዋ ቃለ መሐላ በሚፈጸምባቸው ቃላት ለመደገፍ መሞከር አብሮ የሚሄድ ጉዳይ አይደለም በዚህ ረገድ ተቺዎች ትክክል ናቸው በእርግጥ ዶናልድ ትራምፕ እነዚህን ሰዎች እንደ ሀገር ወዳድ ነው የሚመለከቱት። ዶናልድ ትራምፕ ወደ ስልጣን ከመጡ ግለሰቦቹን በይቅርታ እንደሚፈቱ ተናግረዋል። ፍትሐዊ በሆነ መንገድ እንይዛቸዋለን፣ ይቅርታ ማድረግ ካለብን በይቅርታ እንፈታቸዋለን። የባይደን የምርጫ ዘመቻም ጥር ስድስት ቀን ስለ ተፈጸመው አመፅ በማንሳት ላይ ይገኛል። አገር ወዳዶች እንደ ፈጸሙት ድርጊት ሳይሆን ለዲሞክራሲ ስጋት እንደሆነ ክስተት ይቆጥራል። ፕሬዚደንት ባይደን አመፀኞቹን በተመለከተ ይህን ብለዋል። በመንግስት ላይ ያመፁ ናቸው። ሀገር ወዳድ አይደሉም። በስፍራው የተገኙት ህገ መንግስቱን ለማክበር አይደሉም፣ የተገኙት ህገ መንግስቱን ለማፍረስ ነው። ባይደን በተጨማሪም ትራምፕ የሚመረጡ ከሆነ እስረኞቹን ሊፈቱ እንደሚችሉ ይጠቅሳሉ። የሚመረጡ ከሆነ በይቅርታ ሊፈተዋቸው ይሻሉ። እርሳቸው እንዳሉት ሁሉንም በይቅርታ ይለቃሉ። ترامب ولا في تم للديمقراطية سجات لهنو بايدن ينقرا له. ترامب بالديمقراطية لا يفتح سموت تقاط يلا فتاري كاتشو بتشايد اللهم ولا لما فتح سمك على جرتال. بترس الدستكانة فتح سموه كاتب ما تجمع رجاي مين وروت هسينو عند يقلا سوية بوليتكا قوامي ملي عيمونون بأمريكا إنفرستي ممير الناي بوليتكا تنتانيونوت كريس إدلسون يقلا አንዳንድ ሰዎች ጥር ስድስት ቀን የተፈጸመው ነገር ያበረታታቸዋል፣ ለአንዳንዶቹ ግን አስፈሪ ቀን ነው። ባይደንም ሆኑ ትራምፕ በጥር ስድስት ቀን የተፈጸመውን ሁኔታ ሌላኛው የሚመረጥ ከሆነ ሊከሰት የሚችለውን ለማመልከትና ለማስጠንቀቅ እየተጠቀሙበት ይገኛሉ። ዶራ መኮዋር ለላከችው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ። አድማጮቻችን እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በቶ ሰዓት የቪኦኤ ኢትዮጵያ ቻናል ኤንኤስስ 12 ላይ ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምጽ ራዲዮ ነው። አሁን የምሽቱ የመጀመሪያውን አጋማሽ አጠናቀን ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ይጠይቀው። የዛሬው የሐኪሞን የጠይቁ ቅንብራችን የኮለንና የትልቁ አንጀት ካንሰር ቅድመ ምርመራ ህይወት ያተርፋል የሚለውን ላይ ያተኩራል። በነገራችን ላይ አድማጮች ይህ ከእናንተ በደረሰን ጥያቄ መነሻነት የተሰናዳ የሐኪሞን የጠይቁ ፕሮግራማችን ነው። የምርመራ አገልግሎቱ እንደ ልብ በሚገኙበት እንደ ዩናይትድ ስቴትስ ባሉ አገሮች ሳይቀር ከአራት ሰዎች አንዱ ወደ ህክምና ተቋማት የሚመጡት እጅግ ዘግይተው ነው። የካንሰር ህሙም ወደ ተለያዩ የሰውነት ክፍሎች ከተዛመተ በኋላ ነው። የቅድመ ምርመራ ጠቀሜታ እጅግ የላቀ መሆኑ የሚያስረዱን የአንጀት ልዩ ቀዶ ህክምና ባለሙያው ዶክተር ዳንኤል ሽብሩ፣ አንዳንዴ ምንም ምልክት ላያሳይ በሚችለው የካንሰር አይነት አንዳንድ የህመም ምልክቶች ሲታዩ ሳይዘናጉ ፈጥኖ ሐኪም ማየት ወሳኝ መሆኑን ያስረዳሉ። የምሽቱ የሀኪሞ ጠይቁ እንግዳችን ዶክተር ዳንኤል በሳክራሜንቶ ካሊፎርኒያ የጠቅላላ ቀዶ ህክምና ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዳችን ያናገራቸው እንደሚከተለው ወደ እናንተ ይቀርባል። ዶክተር ዳንኤል ሽብሩ በቅድሚያ ለጊዜው አመሰግናለሁ። ኮለን በመባል የሚታወቀውን የአንጀት ክፍል በተለይ የሚመለከት የካንሰር ህመምና አስቀድሞ ለመከላከል ሊደረጉ የሚችሉ እርምጃዎች ካሉ እነሱን ጨምሮ በየደረጃው እንመለከታለን። ለመሆኑ እንደ ጠቅላላ ቀዶ ሐኪምና በተለይም ደግሞ ከኮለን ካንሰር ጋር የተገናኙ የቀዶ ህክምናዎችን አዘውትሮ እንደሚያደርግ ሐኪም በእለት ውሎ በስፋት የሚገጥሙት የኮሎን ካንሰር አይነት የትኛው ይሆን? አመሰግናል አሉላ፣ እኔ እንዳልከው የቀዶ ጥገና ስፔሻሊስት ነኝ። በይበልጥ ፎከስ የማደርገው የዳይጀስቲቭ ሲስተም ወይንም የኮለን እና ሬክታል አንጀት የመሳሰሉት በሽታ ላይ የተመሰረተ ነው። ሁለት ሶስተኛው የሚሆነው ፕራክቲስ ከካንሰር ጋር የተያያዘ ነው እና ያው ብዙ ጊዜ የሚያጋጥመን ፔሽንቶች በተለያየ መንገድ ነው የሚቀርቡት አንዳንድ ጊዜ ስክሪኒንግ የሚባል አለ። በስነስርዓት ተመርምረው በኮልኖስኮፒ በሽታቸው ስር ሳይሰድ ተይዘው ለትሪትመንት ይቀርባሉ። ግን እንደዚህም አሁን አሜሪካን ሀገር ኢንሹራንስን ሁሉም እንደ ልብ ባለበት ሀገር ወደ ሀያ አምስት በመቶ የሚሆን ፔሸንቶቻችን እኛ ጋር ሪፈር ሲደረጉ ብዙ ጊዜ ካንሰራቸው ተሰራጭቶ ሞር አድቫንስድ ሆኖ አንዳንድ ጊዜ በቀዶ ጥገናም ሊረዳቸው ወደማይችልበት ደረጃ ደርሶ ነው የምናገኘው። ስለዚህ ሕክምናውንም ሆነ ውጤቱን ሊወስን የሚችል የተለያዩ ደረጃዎች ውስጥ ሊሆን ይችላል ሲመጡ ህመምተኞች። አዎ፣ ትልቁ እንግዲህ ዋና ምልክቶች ሆድ ማመም፣ ክብደት መቀነስ፣ የምግብ ፍላጎት መቀነስ፣ አንዳንድ ጊዜ ደግሞ ደም ማየት፣ እነኚህ እነኚህ ነገሮች ናቸው አንዳንዶቹ ምልክቶች የሚወራረሱ በሌላም ህመም የሚታዩ እንደመሆናቸው ህሙማን ምን ማወቅ ይኖርባቸው ይሆን? ጥንቃቄ በማድረግና በስጋት መካከል ሊኖር ከሚገባው ሚዛን አንጻር እንደዚህ አይነት ነገሮች ሲከሰቱ በፊት የእድሜ ነገር ይጨምር ነበር፣ ግን በአሁኑ ሰዓት በጣም የካንሰር በሽታ ከሀምሳ አመት በታች ያሉ ሰዎች ላይ የበዛ እየመጣ ስለሆነ ብዙ የእድሜ ገደብም አናበችለትም እዚህ ጉዳይ ላይ እና አንድ ሰው ሳያስበው ሳያቅድ በተቀነሰ ማለት ዳይት ሳያደረገ ከቀነሰ የምግብ መብላት ፍላጎቱ ተቀነሰ፣ ደም ካየ በአይነ ምድር ላይ የሆድ ወይም ዝቅ ብሎ ህመም ካለው እና እነዚህ ነገሮች ደግሞ ከተዛቡ አንድ ሰው ማድረግ ያለበት ምንድን ነው? ሐኪም ማየት አለበት እና አይዲያሊ የሐኪም ይህንን ህመምተኛ ኮሎኖስኮፒ እንዲያደርግ ያደርገዋል። እና ኮሎኖስኮፒ ከተደረገ በኋላ ምንም ጥያቄዎች መመለስ ይቻላል። ይሄ ሰው የኮለንና የሬክታል ካንሰር አለው ወይ የለውም የሚለው ነው። ለቀጣይ ህክምና መነሻ ነው የሚሆነው ማለት ነው። ትክክል። ዶክተር ዳንኤል ወትሮ የትኛውን በሽታ በመጀመሪያ ደረጃ ላይ እያለ ማወቅ መቻል እንደ ትልቅ እድል ሊቆጠር ይችላል። ይነስም ይብዛም ቀድሞ በጊዜ መደረሱ እድሉን ያስፋል ተብሎ ይታሰባል። በተለይ ኮለን ካንሰርን በተመለከተ በፍጥነት በምርመራ መታወቅ በሚችልበት ጊዜ የሚያመጣቸው ወይም ሊያስገኝ የሚችላቸው ልዩነቶች፣ እድሎች ምን ይሆኑ? ለምሳሌ አሁን አሜሪካን ሀገር አሲንክ ምዕራብ አውሮፓም እንደዚህ ነው። ሌሎች ሌሎች የሰለጠኑ ሀገሮችም እንደዚሁ ነው። አንድ አርባ አምስት አመት ሲሞላው ብዙ አማራጭ አለው የመመርመር። ኮልኖስኮፒ እርግጥ ከሁሉም አንደኛ የበለጠ ነው፣ ግን ያው እሱ ይጠይቃል ሐኪም ፕሮሲጀር ነው ትንሽ፣ ይሄም ቢሆን ጉዳት ይኖረዋል፣ ግን በአርባ አምስት አመት አንድ ሰው መመርመር አለበት። ኮለን እና ሬክታል ካንሰር አለ የለም የሚለውን ነገር ከተቻለ ኮሎኖስኮፒ እንዳልኩት። ሌሎች አማራጮች ደግሞ አሉ። ለምሳሌ የአይነ ምድር ቴስት አለ የሚደረግ በየአመቱ እስከ ሰባ አምስት አመት አመት ድረስ ለምሳሌ አርባ አምስት አመት አመት ሲሞላ በየአመቱ ጥሩ የሆነ የጤና ተቋም ውስጥ ከሆነ አባል ከሆነ የአይነ ምድር ቴስት ይልካል እና አንድ ሰው ትንሽ የእጢ ብጤ ካለው ግሮዝ ካለው ወይ ካንሰር ካለው ይሄ ቴስት ፖዚቲቭ ይሆናል። የዛን ጊዜ ያ ሰው ኮሎኖስኮፒ እንዲያደርግ ይመከራል። ሌሎች ቴስቶችም አሉ እንደ ካፕስል ኤንዶስኮፒ የሚባል አለ። ሌተስ ቴክኖሎጂ ነው። ካሜራ ያለበት ፊል ነው ትውጠው እና እሱም ሊያየል ይችላል። ሌሎች ሌሎችም ቴስቶች አሉ ኤን አይ ኤች እና ሲ ዲ ሲ የሪኮሜንድ የሚያደርጓቸው እንደ ኤክስሬስ ባሪየም ኤነማ የሚባላል የኤክስሬ ስተዲ ይሄ የፊት ቴስት ይባላል። የአይነ ምድር ቴስት ማይክሮስኮፒክ የሆነ ደም ዲቴክት የሚያደርግ ቴስት ነው። ወዘት ግን ሁሉም ዞሮ ዞሮ የሚመሩት ፖዚቲቭ ከሆኑ ነ ቴስቶች ሰው ይመከራል ኮሎኖስኮፒ እንዲያደርግ። ምክንያቱም ኮሎኖስኮፒ ምንድን ነው የሚረዳው ብዙ ጥቅም አለው። አንደኛ ነገር ካሜራ ገብቶ ሲታይ ነገሩ ትንሽ ከሆነ እጢው ወይ እድገቱ በኮሎኖስኮፒ ራሱ ቆርጦ ማውጣት ይቻላል። ሌላ ሌላም በሽታ ካለብህም ይነግርሃል። ሴም ታይም ካንሰር ብቻ ሳይሆን አርባ አምስት ወይም በላይ የሆነ ሰው እና የቤተሰብ ታሪክ የሌለበት ሰው ኮሎኖስኮፒ ማድረግ ይመከራል። እዚህ ሀገር የመጋለጥ እድላቸው ከፍ ያለ ስለሆነ፣ ትክክል። ምክንያቱም አንዳንድ ጊዜ እንግዲህ አናውቀው ሁሉን ነገር ግን አስራ አምስት በመቶ የሚሆኑ በተለይ ኮሎሬክታል ካንሰሮች ከዘመድ አዝመደ ከአባት ከእናት ከአያት ከምን የሚወረስ የሆነ ጂን ይኖራቸዋል እና እነኚህ ሰዎች የበለጠ ቅርብ ክትትል ያስፈልጋቸዋል። አንድ ሰው በዛ ሂደት ውስጥ ማለፉ የቀዶ ሕክምና ያስፈልገው ከሆነ ሌሎች የሕክምና አይነቶች ያስፈልጉት ከሆነ ምንድን ነው ሊከተል የሚችለው ነገር? እንደሚገኘው ውጤት እንደዚህ አይነት ሰዎች እድለኛ መሆን አለብህ። አንደኛ ነገር የምትመከረውን ነገር ማዳመጥ የምትችል ሰው መሆን አለብህ። መተኛ ነገር ደግሞ ያለበት አካባቢ ሀገር ይወስነዋል። እንደዚህ አይነት የጤና ተቋማቶች አሉ የሉም የሚለው ግን እነኛ ነገሮች የተሟሉ ከሆኑ ጥሩነቱ በሽታ ሳይዝ ቅድም እንዳልኩ ክብደት መቀነስ፣ መድማት፣ ማመም ምንም ሲምተም የላቸው ምን ሰዎች በጣም ጤነኞች ናቸው እና እድሜያቸው ሲደርስ ለስክሪኒንግ ሐኪም ጋር ይሄዳሉ፣ ያደርጋሉ ኮሎኖስኮፒውን። እና ጥቅሙ ምንድን ነው? ነገሮች ስር ሳይሰዱ በቀላሉ ይቀጫሉ፣ በቀላሉ ይመረመራሉ፣ ይወጣሉ፣ ይድናሉ እና ብዙዎቹ እነ መመምተኞች ይቅርጽገን ሐኪም አያዩ ማየትም አያስፈልጋቸውም። ምክንያቱም ነገሩ ገና ስር ሳይሰድ ተቆርጦ ስለወጣ ማለት ነው። አንዳንድ ጊዜ ደግሞ ያው ምንም ነገር ከሌለብህ ደግሞ ሰዩ ምክንያቱም ጥሩ ይሄ ኮሎኖስኮፒው ነገር ካላሳየ ከአስር ዓመት ድረስ ሌላ ምርመራ አያስፈልግህም ማለት ነው። ሶ ብዙ ጥቅም አለው ራሱ መመርመርና ምን እንዳለብህ ማወቅ። አንድ ነገር ስስስህድ ስከስደድ አንድ ነገር በጣም ከባድ ነው። ያው ወጪም ይጨምራል ለህመምተኛው። ከውጪ በላይ ደግሞ ኦፍኮርስ ጤና ይስተጓጎላል። ምክንያቱም ቅድም ጤና መደረግ ቀላል ነገር አይደለም። ብዙ ሪስኮች አሉት። ለን በተባለው የአንጀት ክፍልና በተለይ በሌሎች ትልቁን አንጀት በሚያጠቁ የካንሰር ህመሞች አስቀድሞ መመርመር በህይወት ለመትረፍ የሚያስገኘውን ላቅ ያለ ጠቀሜታ ጨምሮ ከአድማጭ በደረሰን ጥያቄ መሰረት በርከት ያሉ ቁልፍ ቁልፍ ጉዳዮችን አስረድተውናል። ዶክተር ዳንኤል ሽብሩ የጠቅላላ ቀዶ ሐኪምና የአንጀትና የሆድቃ ልዩ ቀዶ ሐኪም ለሰጡ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ስጥልኝ። አመሰግናለሁ አሉላ። አድማጮቻችን ቀደም ሲል የኮሎንና የትልቁ አንጀት ካንሰርን የተመለከተው የሀኪሞን የጠይቁ ቅንብራችን ወደ እናንተ የደረሰው አሉላንና እንግዳውን አመሰግናለሁ። አድማጮቻችን ማንኛውም በሀኪሞ ጠይቁ ፕሮግራማችን እንዲጠየቁ የምትፈልጓቸውን የጤና ጉዳዮች በተመለከተ በዋትሳፕ አድራሻችን 202 251 3035 እና ሆርን አት ቪኦኤ ኒውስ ዶት ኮም ላይ በኢሜይል ብትልኩልን በቀጣይ እንግዶችን ጠይቀን ወደ እናንተ የምናደርስ መሆኑን በዚሁ አጋጣሚ ለመግለጽ ፈልጋለሁኝ። ቀጥሎ ወደ እናንተ የሚደርሰው ሳምንታዊ አፍሪካ ነክ ርዕሶች ቅንብራችን ነው። የአፍሪካ ነክ ርዕሶች ቅንብራችን የናይጄሪያ የጦር ኃይል የቀድሞ የቦኮ ሃራም ተጠላፊ ሴቶችን የሰብአዊ መብት በመጣስ መወንጀሉን የተመለከተ ነው። የናይጄሪያ የጦር ኃይል በቦኮ ሀራም ተጠልፈው የነበሩና በአሁኑ ወቅት በጦር ኃይሉ ቁጥጥር ስር ያሉትን አዋቂ ሴቶችና ልጃገረዶች ኢሰብአዊ አድራጎት ይፈጽማል በሚል የቀረበበትን ውንጀላ አስተባበለም። የሰብአዊ መብት ተሟጋቹ ቡድኑ አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት የጦር ኃይሉ በቀድሞዎቹ ታጋቾች ላይ ህገወጥ እስር እና እንግልትን ጨምሮ የተለያዩ መብት ረገጣዎችን ይፈጽማሉ ብሎ ወንጅሎታል። ቲሞቲ ኦቢዮዝ ከአቡጃ ያጠናቀረውን ዘገባ ቆንጅታዬ ለዛሬ ሳምንታዊ የአፍሪካ ነክረሶች እንደሚከተለው አዘጋጅተዋለች። የናይጄሪያ የመከላከያ ሚኒስቴር ባለስልጣናት በአምነስቲ ኢንተርናሽናል የቀረበውን ውንጀላ እኛ የምንሰራው ዓለም አቀፍ ህጉን ተከትለን ነው በማለት አስተባብለውታል። አምነስቲ ኢንተርናሽናል ያወጣው ሪፖርት አዋቂዎቹ ሴቶችና ልጃገረዶቹ ከቦኮ ሀራም እጅ ይላቀቁ እንጂ ከስቃይ ኑሮ አልተላቀቁም ብሏል። ለተራዘመ ጊዜ በጦር ሰራዊቱ የማቆያ ካምፕ እንዲቆዩ ተደርጓል። የራሳቸውን ሕይወት እንዲቀጥሉ ባለስልጣናቱ የሚያደርጉላቸው ድጋፍም የለም ነው ያለው። ኢሳ ሳኑሲ የአምነስቲ ኢንተርናሽናል የናይጄሪያ ዳይሬክተር ናቸው። we አሁንም ቀደም ሲል በተናገርነው ነው የምንጸናው። እንደኛ እምነት የተናገራችሁት እውነት አይደለም የሚል ካለ ማስረጃ ማቅረብ አለበት። ይሄ ምርምር ከ ከአንድ ዓመት በላይ ወስዷል። ከ126 የሚበልጡ ሰዎች ጋር በተደረገ ቃለ መጠይቅ ላይ የተመረኮዘ ጥናት ነው። የአምነስቲው ሪፖርት በጦር ሰራዊቱ አባላት ቁጥጥር ስር ያልዋሉት ልጃገረዶች ደግሞ እራሳቸው መንገዳቸውን እንዲፈልጉ ተትተዋል ብሏል። አንዳንዶቹ በፊት በቁጥጥራቸው ስር ሳሉ በሚስትነት ይዘዋቸው ከነበሩ ታጣቂዎች ጋር የተገናኙ መሆኑን የጠቆመው ሪፖርቱ የተጸጸተ ባል መስለው በሚቀርቧቸው ወንዶች እጅ ለሚደርስ ጥቃት እንደሚያጋልጣቸው አመልክቷል። የአምነስቲ ኢንተርናሽናሉ የናይጄሪያ ቢሮ ዳይሬክተር ኢሳ ሳኑሲ እንደገና እንዲህ ሲሉ ያስረዳሉ። እነዚህ ልጃገረዶች የተወሰዱት በልጅነታቸው ነው። ፈልገው አይደለም፣ በግድ ተጠልፈው ነው የተወሰዱት። ሕገወጥ የሰው ዝውውርም ጠለፋም ነው። ስለዚህ አሁን በመንግስት ካምፖች እንዲቀመጡ መደረጉ ሙሉ በሙሉ ተቀባይነት የሌለው ሕገወጥ ድርጊት ነው። አግብተዋል ምናምን የሚባለውም ልክ አይደለም። ልጃገረዶቹ እዚያው አብረናቸው መኖር እንፈልጋለን ቢሉ እንኳን ተጽዕኖ ሳይደረግባቸው በነፃነት የማጣራት ስራ መሰራት ይኖርበታል። የናይጄሪያ ወታደሮች በሰሜኑ የሀገሪቱ ክፍል እንደ አውሮፓውያን የዘመን አቆጣጠር ከ2009 ዓ ም ጀምረው ከቦኮ ሀራም ታጣቂዎች ጋር ሲዋጉ ቆይተዋል። የጦር ሰራዊቱ ሪፖርቱን ካቀረበው ከአምነስቲ ኢንተርናሽናል ጋር እንደሚነጋገር ገልጾ ከዚያ ውጪ የወታደሮቻችንን ሞራልን ለመጉዳት የታለሙ መግለጫዎችን በተመለከተ የምንሰጋበት ጉዳይ የለም ብሏል። ሴኔተር ኢሮጉቡ የጸጥታ ጉዳዮች ተንታኝ ሲሆኑ፣ ጉዳዩ በጥንቃቄ መያዝ አለበት ነው የሚሉት ኔትን አሶሼት ቡኩሃን ከቦኮ ሀራም ጋር ግንኙነት ያለው ማናቸውም ነገር በጣም በጥንቃቄ መያዝ አለበት። የቦኮ ሀራም ሽብርተኞችን ለማቋቋም እና እንደገና ወደ ህብረተሰቡ እንዲቀላቀሉ ለማድረግ እየተሰራ ነው የሚባለው ላይም ብዙ ጥርጣሬ አለ። ሁኔታውን ለጦር ሰራዊቱም በጣም አስቸጋሪ ነው። የተጠለፉት ልጆች ከተለቀቁ በኋላ ወደ ማቆያ ጣቢያዎች ተወስደው እንዲቀመጡ ይደረግና ምርመራ ይካሄዳል። አሁን ጥያቄው እንግዲህ ምርመራው ምን ያህል ጊዜ ነው የሚወስደው የሚለው ነው። ሲጀመር የጦር ኃይሉ እንደዚያ ያለውን ስራ ለመስራት የሚያስፈልገው ስልጠና የለውም። ሮይተርስ የዜና ወኪል ባለፈው አመት ባካሄደው አንድ ምርመራ የናይጄሪያ የጦር ኃይል በቁጥጥሩ ስር ሳሉ የሚፀንሱ ልጃገረዶችና አዋቂ ሴቶችን እየሰበሰቡ ጽንሳቸው እንዲወርድ የሚደረግበት ሚስጥራዊ መርሃ ግብር ያለው መሆኑን ዘገባ አቅርቦበታል። ባለስልጣናቱ በጉዳዩ ላይ ምርመራ የከፈቱ ይሁን እንጂ አምነስቲ ግን ምርመራው እውነቱን በመሸፋፈን በሚስጥር የተካሄደ በመሆኑ ተአማኒነት የሚጎላው መሆኑን ነው ያመለከተው። ሴኔተር ሮጉቡ ድርጊቱ እንደ ተቋም ሳይሆን በግለሰብ ወታደሮች የተፈጸመ ጉዳይ ሊሆን እንደሚችል ተናግረዋል። የጦር ሰራዊቱ እንደ ተቋም ሰብአዊ መብቶችን ለማክበር ቁርጠኛ ሊሆን ይችላል። ነገር ግን በግላቸው ተነሳስተው የመብት ረገጣ የፈጸሙ ወታደሮች ይኖራሉ። ከጦር ሰራዊቱ የጠበቅኩት እሺ እናጣራለን እንዲል ነው። አምነስቲ ኢንተርናሽናል ሪፖርቱን በይፋ ከማውጣቱ አስቀድሞ ለናይጄሪያ ፌዴራላዊ መንግስትና የክፍለ ግዛት አስተዳደሮች እንዲሁም ለተባበሩት መንግስታት ድርጅት ያቀረበው መሆኑን አመልክቷል። የጦር ሰራዊቱ የአምነስቲን ሪፖርት ምንጮች ተአማኒ አለመሆናቸው የታወቀ ሲል አጣጥሏል። ቀጣይ ዘገባችን የካሜሮን ግጭትና የኮካዋ አቅርቦት እጥረትን ይመለከታል። የኮካዋ ፍላጎት በከፍተኛ መጠን በመጨመሩ በዓለም ገበያ ላይ ያለው ዋጋ እስከ ዛሬ ባልታየ መጠን እንዲኖር አድርጎታል ይላል ዘገባው። ንጆዜካ ደሃንቱ ከደቡብ ምዕራብ ካሜሮን ያደረሰን ዘገባ፣ አሉላ ከበደ እንደሚከተለው አቅርቦታል። ቲፉ ቪክቶሪያና ቤተሰቧ ባለፉት አምስት ዓመታት በካሜሮን ደቡብ ምዕራብ ግዛቷ ዋና ከተማ ቡያ ተጠልለው ይገኛሉ። ከቡያ 25 ኪሎ ሜትሮች ርቀት ላይ በምትገኘው ሙዮካ የኮካዋ አምራች ገበሬ የነበረችው ቲፉ ከግብርና ስራዋ በምታገኘው ምርት አምስት አባላት ያለውን ቤተሰቧን ታስተዳድር ነበር። ይሁንና የእርሻ ማስዋንና መኖሪያ ቤቷን ያወደመውን በአካባቢው የተቀሰቀሰውን ግጭት ተከትሎም ቤተሰቧን ይዛ አንጻራዊ መረጋጋት ወደ አላት ቡያ ተሰደደች። የኮኮዋ ዋጋ በእጅጉ በመጨመሩ ታዲያ በደረሰባት ኪሳራ ክፉኛ ያዘነችው ቲፉ የቀድሞ ሕይወቴን መልሼ ባገኝ ስትል አጥብቃ ትመኛለች። ይህ ሁኔታ ሲጀመር ሆቴል ላጣ የምችልበት ሁኔታ ሊፈጠር ነበር። አሁን ይኸው እንዲህ ባለው ሁኔታ ውስጥ ተስፋ ቆርጬ ይገኛለሁ። ወደዚያ ልመለስ በማልችልበት ሁኔታ ውስጥ አይምሮዬን ማሳረፍ አልቻልኩም። ምክንያቱ ይሄ ነው። ስለዋጋው ዋጋው ሰማለሁ። ሆኖም አይምሮዬን በዋጋ ጉዳይ ማጨናነቅ አልፈልግም። ወደዚያ መመለስም ሆነ መልሼ የእርሻ ቦታ ማግኘት በማልችልበት ሁኔታ ውስጥ በከንቱ ስለ እርሱ ማሰብ አልፈልግም። በቃ እንዲሁ በውስጤ እያነባው እቀመጣለሁ። ከቅርብ ጊዜ ወዲህ የኮከዋ ዋጋ በከፍተኛ ደረጃ እየጨመረ በመምጣቱም አንዳንድ አርሶ አደሮች ጥሏቸው ወደ ሄዱት የእርሻ ማሳዎች በፍጥነት መመለስ ይዘዋል። ሴኪስ እንዬ የኮከዋ ዋጋ ከዚህም የበለጠ ሊጨምር ይችላል በሚል ተስፋ በደቡብ ምዕራብ ሙንዶኒ መንደር የሚገኘውን የእርሻ ማሳውን ለማበጃ። አሁን ደግሞ ሳምንታዊ ስፖርት ዘገባዎች ወደ እናንተ የሚደርሱበት ሰዓት ነው። ሀብታሙ ስዩም ይጠብቃቸዋል። እንደምናመሻችሁ አድማጮቻችን፣ ሳምንታዊው የስፖርት መሰናዶ ተጀምረዋል። ሀብታሙ ዝዩ ማብሬያችሁ አመሻለሁ። አፍጋኒስታን በፓሪስ ኦሎምፒክ የጾታ ምጥጥን የሚንጸባረቅበት ቡድን እንደምታሰልፍ ያስታወቀው ዓለም አቀፉ የኦሎምፒክ ኮሚቴ አንድም የታሊባን ባለሥልጣን በስፖርታዊ ክንውን ላይ እንዲገኝ እንደማይፈቀድለት ግን ይፋ አድርገዋል። በዘንድሮ ኦሎምፒክ አፍጋኒስታን ሶስት ወንድና ሶስት ሴቶች አትሌቶችን እንደምታሰልፍ ተነግረዋል። የጾታ ምጥጥን የሚያሳየው ቡድን የታሊባን አስተዳደር የአዋቂና አዳጊ ሴቶችን የስፖርትና የስፖርት ማዘውተሪያዎች ተሳትፎ ለገደበባት አፍጋኒስታንም ሆነ ለተቀረው ዓለም ይቻላል መልእክትን እንደሚያስተላልፍ ኮሚቴው አስታውቋል። በዓለም አቀፉ የኦሎምፒክ ኮሚቴ እውቅና የተሰጣቸው ሁለቱ የአፍጋኒስታን ብሔራዊ ኮሚቴ አባላት አመራሮች በግዞት እንደሚኖሩም ኮሚቴው አክሏል። በጥር ሁለት ሺ አንድ ስልጣን ከያዘ ወዲህ በእስላማዊ ህግና በአካባቢ ወጎች መሰረት የሴቶችን መብት እንደሚያከብር የሚገልጸው ታሊባን ሴቶች ካለ ወንዶች እጀባ ጉዞ እንዳያደርጉ እገዳ ጥሏል። የህዝብ መዝናኛዎችና የስፖርት ማዘውተሪያ ስፍራዎችንም ይከልክሏል። አፍጋኒስታን በፓሪስ ኦሎምፒክ በወንዶች በአትሌቲክስ ዋናና ጁዶ ስፖርቶች፣ በሴቶች ደግሞ በአትሌቲክስና በብስክሌት ቅድድም ተወዳዳሪዎችን ታሰልፋለች ተብሎ ይጠበቃል። ባሳለፍነው ሄዳር ወር ላይ አንድ የተባበሩት መንግስታት ድርጅት ባለሙያ ታሊባን ለአዋቂና ሴት ህጻናት መብት ያለው ክብረ ቢስነት በዚህ ምድር ላይ ተወዳዳሪነት የሌለው ነው ሲሉ ገልጸውታል። የታሊባን በትረ ስልጣን መያዝ በአዋቂና ሴት ሕፃናት ሴቶች ላይ የሚደርስን ጾታን መሠረት ያደረገ ከፍተኛ ጥቃት የአባባሰ እንደሆነም ተናግረዋል። ዓለም አቀፉ የኦሎምፒክ ኮሚቴ የአፍጋኒስታን ብሔራዊ ኦሎምፒክ ኮሚቴን በአውሮፓውያኑ 1997 ዓ ም በተመሳሳይ ያገደ ሲሆን ሀገሪቱ በ2000 የሲድኔ ኦሎምፒክ ላይ እንዳትሳተፍ ተደርጋለች አፍጋኒስታን ፓኪስታን ወደ ውድድሩ የተመለሰችው በ2001 የአውሮፓውያኑ ዓመት ከታሊባን መውደቅ በኋላ ነው። ዘገባው የሮይተርስ ነው። በጀርመን እየተካሄደ ባለው የአውሮፓ ዋንጫ ላይ ዩክሬን በጦርነት የወደሙ የካርኪቭ ስታዲየም ወንበሮችን ለእይታ አቅርባለች። ዩክሬን ይህንን ያደረገችው የውድድሩን ተሳታፊዎች ስለ ጦርነቱ ለማስታወስ እንደሆነ ታውቋል። የዩክሬን ደጋፊዎች ራሽያን ለመፋለም ቃል በገቡበት ስነ ስርዓት ላይ የቀድሞው የሀገሪቱ የእግር ኳስ ቡድን አጥቂ አንድሬይ ሼቭቼንኮ ለዩሮ 2011 ውድድር ከተገነባው ካርኪቭ ስታዲየም የተገኙ በፈንጂ የተጎዱ ወንበሮችን በሙኒክ ከተማ ለእይታ በቀረቡበት ጊዜ ተገኝተዋል። የዩክሬን እግር ኳስ ማህበር በምስራቅ ዩክሬን በ ካርኪቭ የሚገኘው ሶኒያቺን ስቴዲየም በ2022 የአውሮፓውያኑ ዓመት በሩሲያ የመድፍ ድብደባ መውደሙን አስታውቋል። በማዕከላዊ ሙኒክ አደባባይ በነበረው ስነ ስርዓት ላይ ቡድናቸው ከሮማኒያ ጋር የሚያደርገውን ጨዋታ ለመመልከት 25 ሰዓታትን በመኪና አቆራርጦ የመጡ የዩክሬን ቡድን ደጋፊዎችና እንዲሁም ስደተኞች ከቡድኑ ጨዋታ በፊት ቢጫና ሰማያዊ ወንበሮቹን ጎብኝተዋል። የወቅቱ የሀገሪቱ የእግር ኳስ ፌዴሬሽን ፕሬዚደንት የሆነው ሼፍሸንኮ በሥነ ሥርዓቱ ላይ የእግር ኳስ ሜዳዎችም ሆነ ቋሚዎች የሩሲያን መድፍ ድብደባ ላይቋቋሙ ይችላሉ፣ እኛ ግን ለሀገራችን መቆማችንን ለዓለምም ስለዚህ ምህረት የለሽ ጦርነት መንገር እንቀጥላለን ብሏል። ኪየቭ ለየሮ 204 ተሳታፊዎች ከሁለተኛው ዓለም ጦርነት ወዲህ እጅግ ደም አፋሳሽ በሆነው ጦርነት ላይ የዩክሬን ኃይሎች ተሳታፊ ስለመሆናቸውና የሰላማዊ ሰዎች ሕይወትም እንደተመሰቃቀለ ማስታወስ ትሻለች። በጦርነቱ እስካሁን ሰባ ሰባት የእግር ኳስ ሜዳዎችን ጨምሮ አምስት መቶ የስፖርት አውታሮች ወድመዋል። ዩክሬን የምታደርገው የመጀመሪያው ጨዋታ በስደት ላሉትም ሆነ በቴሌቪዥን የሚከታተሉትን ስሜት የሚንጥ እንደሆነ ቅድመ ግምት ተሰጥቶታል። የአገሪቱ እግር ኳስ ቡድን አሰልጣኝ ሰርቪ ሬቭሮቭ በግንባር ካሉ ወታደሮች ጋር እንደሚገናኙ ገልጸው የዩክሬንን መንፈስ በውድድሩ እንዲያሳዩ አደራ እንደሰጧቸው ተናግረዋል። ዩክሬን ዛሬ ባደረገችው የመጀመሪያ ጨዋታዋ ድል አልቀናትም። የሮማንያ ቡድን ዩክሬንን ሦስት ለዜሮ በሆነ ውጤት አሸንፏል። የኦሎምፒክ የሁለት ጊዜ ቻምፒዮን ኬንያዊት ፌዝ ኪፕዮጎን ብሩህ የፓሪስ ኦሎምፒክ ቆይታ እንደሚኖራት ተስፋ ሰንቃለች። በውድድሩ ላይ በሁለት ርቀቶች ማለትም በ1500 ሜትርና 5000 ሜትሮች ወርቅ ለማምጣት ጥረት እንደምታደርግ ተናግራለች። የሀገሪቱን የኦሎምፒክ ማጣሪያ ውድድር በድል አጠናቃለች ወጣቷ አትሌት ኪፕዮጎን ከመስከረም ወዲህ በትልልቅ ውድድሮች ላይ ባትሳተፍም የ30 ዓመቷ አትሌት የወቅቱን ምርጥ ውጤት በማስመዝገብ በፓሪስ ውድድር ተሳታፊ መሆኗን አረጋግጣለች። የ5000 ሜትር ውድድር ማጣሪያን በ14 ደቂቃ 46 ሰከንድ 28 ማይክሮ ሰከንድ ካጠናቀቀች በኋላ የሬዮና የቶኪዮ ኦሎምፒክ የ1500 ሜትር ቻምፒዮን ኪፕዮጎን ቅዳሜ ዕለት የርቀቱን ማጣሪያ ውድድር በሀገሪቱ የሴት አትሌቶች ታሪክ የመጀመሪያ በሆነ በ3 ደቂቃ 53 ሰከንድ 98 ማይክሮ ሰከንዶች አጠናቅቃለች። አድማጮቻችን ለምሽቱ ያዝንላችሁ ስፖርታዊ ጉዳዮች እነዚህ ናቸው። ከቀሪ መሰናዶ ጋር አብራችሁ ቆዩ። አድማጮቻችን ቀደም ሲል ሳምንታዊ የስፖርት ቅንብራችን ነበር የተከታተላችሁት። ሀብታሙ ስዩምን ለዘገባዎቹ አመሰግናለሁኝ። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በትዊተር ሻሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራምና ዩቲዩብ ላይ የምታገኙላችሁ ማንኛውንም የአሜሪካ ድምፅ ዝግጅቶቻችንም በዩቲዩብ አድራሻችን ላይ ና እንዲሁም በዌብሳይታችን ላይ አግኝታችሁ በድጋሚ መከታተል እንደምችሉም ከወዲሁ መጠቆም እንወዳለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሩን የስልክ መስመራችንን 202 205 9942 የውስጥ መስመር 14 አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አስቀምጡልን ይደርሰናል። ደርሰናል የዋትሳፕ ቁጥራችን ደግሞ 2225135 ነው። በዚህ መልእክታችሁን አስቀምጡልን። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን እነዚህ ይመስሉ ነበር። ሳስተናግዳችሁ ያመሸሁት ታስማማኝ ነው ነበርኩኝ። የስቱዲዮ ቅንብር ውስጥ መራለን የነበረችው ብርሃን ኃይሉ ናት። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበራች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ። I oh.